ይመስላል ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቢ የአዲሱ ትውልድ ድምፅ መሰናዶ ጀመረ። ለማክሰኞ ነሐሴ 25 2013 ዓ ም ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። አየ ዲዛይን የተሰኘው ዲዛይን በማህበራዊ ድረገጾች ላይ ተወዳጅነትን እያተረፈ ነው። እና ወንድም እያመጣ ነበር ወረቀቶች፣ ስዕሎች፣ ፎቶች ምናምን ነገር እያመጣ ጊዜ ማርፊያ ሚያይሽ እንግሊዛን ጊዜ ሞከረ የንድፍ ስራ ባለሙያ እና የስነ ህንጻ ተማሪ የሆነው ወጣት አያና ከበደን የሰማ ነው። በምሽቱ ወጣትነት፣ የዩኒቨርሲቲ ትምህርት እንዲሁም የንድፍ ስራ ምን ይመስላል የሚለውን ያስቃኝናል። በተጨማሪም የስፖርት ዘገባዎችን ይዘናል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ በፓራ ኦሎምፒክ የወርቅ ሜዳሊያ በትዕግስት ገዛሀኝ አማካኝነት አግኝታለች። ይህንና የእንግሊዝ ፕሪምየር ሊግ እንዴት እንደሰነበተ ዘጋቢዎቻችን ያስቃኙናል። ሌሎች ዘገባዎችንም ይዘናል። አብራችሁ እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ንጉሡ ታምሬ በመሰናዶ ቅንብር እንዲሁም ከሌሎች የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። ስመኝሽ የቆየ ከአጫጭር ዜናዎች ጋር ትጠብቃችኋለች። አሁን ወደ ዜናዎቹ አመሰግናለሁ ኤደን። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በሀገሪቱ የተለያዩ ክልሎች እየተፈጸሙ ያሉ የሰብአዊ መብት ጥሰቶች እንደሚያሳስቡት ገለጸ። ጉባኤው ባለፈው ሳምንት ባወጣው መግለጫ በንጹሀን ላይ የሚፈጸሙ ጥቃቶች፣ ግድያዎች፣ ማፈናቀሎችና የመሰረተ ልማት አቅርቦት መስተጓጎል በበርካታ ክልሎች እየታዩ ናቸው ብሏል። ኢሰመጉ በኦሮሚያ አማራ አፋር፣ ትግራይና ሶማሊያ በአጠቃላይ በአምስት ክልሎች የሰብአዊ መብት አያያዝ ላይ ያካሄደውን የመጀመሪያ ደረጃ ዳሰሳ ጥናት ውጤት ይፋ አድርጓል። በሀገሪቱ ሰላም እንዲሰፍንና የዜጎች ሰብአዊ መብቶችም እንዲከበሩ መንግስት፣ የሃይማኖት አባቶችና ሁሉም ዜጋ የሚጠበቅባቸውን እንዲወጡም ጥሪ አቅርቧል። በጉጂ ኦሮሞ፣ በአማሮ እና ቡርጂ ልዩ ወረዳ አካባቢዎች በተደጋጋሚ ሲፈጸሙ በቆዩ ጥቃቶች በህዝብ መካከል የተፈጠረውን ስጋትና ጥርጣሬ ቀርፎ ሰላም ያወርዳል የተባለ ስምምነት በሃዋሳ ከተማ ተካሂዷል። የሁሉም ተወካዮች በተገኙበት በተካሄደው በዚህ ስምምነት የሀገር ሽማግሌዎች፣ የሃይማኖት አባቶችና የጎሳ የጎሳ መሪዎች በሚያደርጉት ምክክር በባህላዊ መንገድ ሰላም ለማውረድ መስማማታቸውን ሽማግሌዎቹ ተናግረዋል። የኦሮሚያና ብ ክልል የጸጥታ አካላትና የአደጋ ስጋት ስራ አመራር ኮሚሽን ሂደቱን ያመቻቻሉ ተብሏል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጨረሻ በምስራቅና መካከለኛው አፍሪካ ሀገራት ያደረጓቸው ጉብኝቶች በልዩ ልዩ ጉዳዮች ላይ ውይይት እንደተደረገባቸው ተገለጸ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ የልዑካን ቡድናቸውን ይዘው ወደ ዩጋንዳና ሩዋንዳ ባደረጉት የስራ ጉብኝት ከዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒና ከሩዋንዳው ፕሬዚዳንት ፖል ካጋሜ ጋር ያደረጉት ውይይት የተሳካ እንደነበር ገልጸዋል። የጋራ ጠቀሜታ ባላቸው የሁለትዮሽ ና ቀጠናዊ ጉዳዮች ላይ መልካም ውይይት ማካሄዳቸውንም ተናግረዋል። በምስራቃዊ ኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ተጠርጣሪ ታጣቂዎች ቢያንስ አስራ ዘጠኝ ሰዎች መግደላቸውን የአካባቢው ባለስልጣናት ተናገሩ። ባለስልጣናቱ እንዳሉት ሰሜን ኪቩ ክፍለ ሀገር በሚገኘው ቪሩንጋ የዱር አራዊት ፓርክ አካባቢ የሚገኘውን መንደር የወረሩት ታጣቂዎች በመኖሪያ ቤቶች የንብረት ዝርፊያ ፈጽመዋል ቤቶች አቃጥለዋል። የወረዳው የሰብአዊ መብቶች ቡድን መሪ በሰጡት ቃል ይህን ተግባር የፈጸመው የተባበሩት ዲሞክራሲያዊ ኃይሎች በሚል ስም የሚጠራው እስላማዊ ታጣቂ ቡድን መሆኑን ተናግረዋል። ቡድኑ ከቅርብ ዓመታት ወዲህ በሺዎች የተቆጠሩ ሰዎችን በተለይ በገጠሩ አካባቢ በመግደል ሲወነጀል ቆይቷል። እስካሁን ግን ስለ ጥቃቱ ኃላፊነት የወሰደ ወገን አለመኖሩም ተዘግቧል። በመጨረሻም ዩናይትድ ስቴትስ በአፍጋኒስታን የነበራትን ሁለት አስርት ዓመታት የፈጀ ቆይታ ማብቃቱን ትላንት አስታውቃለች። የመጨረሻዎቹ ሁለት አይሮፕላኖች በካቡል ሰዓት አቆጣጠር እኩለ ሌሊት ሊሆን አንድ ደቂቃ ሲቀረው የአይሮፕላን ማረፊያውን ለቀው መውጣታቸው የአውሮፕላን ማረፊያውን ለቀው መውጣታቸውን የዩናይትድ ስቴትስ ማዕከላዊ እዝ ኃላፊ ፍራንክ ሜካንዚ ተናግረዋል። አንድ ከፍተኛ የታሊባን ባለስልጣንም ሁሉም የውጭ ኃይሎች ከሀገሩ ለቀው መውጣታቸውን ለአሜሪካ ድምፅ ተናግረዋል። የዩናይትድ ስቴትስ የመጨረሻዎቹ በረራዎች ለቀው መውጣታቸው የተገለጸው ዋይት ሐውስ እና የመከላከያ መስሪያ ቤቱ ፔንታገን አሜሪካኖችንና አጋር አፍጋኖችን እስከ መጨረሻው ከካቡል ማስወጣታቸውን እንደሚቀጥሉ ቃል በገቡበት ወቅት ነው። እስከ ትላንት ድረስ 116700 ሰዎች እንዲወጡ መደረጉን ያመለከቱት የዩናይትድ ስቴትስ መስሪያ ቤቶቹ አሁንም መውጣት የሚፈልጉ ጥቂት ሰዎች መቅረታቸውን አስታውቀዋል። አድማጮች ለሰዓት ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ፣ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ መንግስት የቆየን ለአጫጭር ዜናዎቹ እናመሰግናለን። የጋቢና ቪ የማክሰኞ ነሐሴ 25 2013 ዓ ም መሰናዶ ይቀጥላል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። ወጣት አያና ከበደ የአዲስ አበባ ዩኒቨርሲቲ የስነ ሕንፃ የአምስተኛ ዓመት ተማሪ ነው። በአብዛኛው በማህበራዊ ሚዲያ ላይ አዩ በሚል ስም በሚሰራቸው የዲጂታል ንድፎቹና ስዕሎቹ አማካኝነት ተቀባይነትና ታዋቂነትን እያተረፈ የመጣ ወጣት ነው። ከአያና ጋር ስለ ዩኒቨርስቲ ቆይታው እንዲሁም ስለ ንድፍ ስራዎቹ አጀማመር ቆይታ አድርገን ነበረ። እንደሚከተለው ይቀርባል። ተወልዶ ያደገው በሐዋሳ ከተማ ነው። ገና በልጅነቱ ከታላቅ ወንድሙ ጋር በፉክክር የጀመረው የእርሳስ ንድፍ አሁን አድጎ ወደ ዲጂታል ጥበብ ተሸጋግሯል። አያና የጥበብ አጀማመሩን እንዲህ ገልጸዋል። በጣም ሊሽ አለ ነው ወደ ሰባተኛ ስምንተኛ ይሴሻለ እና ወንድም እያመጣ ነበር ወረቀቶች፣ ስዕሎች፣ ፎቶዎች ምናምን ነገር እያመጣ ጊዜ ማርፊያ ነው። እሺ እንደዛን ጊዜ ሞከረ ና እሱም ብቻ እንዳለመሳል አብረን ሳል እኔ ደግሞ በጣም ፍክክር ስለሚመች በቃ እዛ ከእሱ ጋር ለመፎካከር ስገባ ነው እንትን ያልኩት እሱ እንደ ሆቢና እንደ ጊዜ ማሳለፊያ ብሎ ነው መጀመሪያ የሚሰራው እና እሱ ማን ይመስላት አቅማቸው ይወታል። እኔ በቃ ደስ እያለ ይመጣ ፍቅሩ እየገባ በጣም ደስ እያለ ይመጣ። ከዛ በኋላ እየቀጠልኩ እየቀጠልኩ ሀይ ስኩል እየሰራኝ እንዲ እንዲያልኩ እየገፋ እየገፋ ከዛ በኋላ እስከ አስራ አንደኛ ድረስ ኬስ ትመቶ ኋላ አስራ አንደኛ ክላስ ያው ህይወቴ ላይ ምን አይነት መንገድ እንደምንሄድ እና እንደሚታስብ እና ስዕልም ስለምወድ በዛ ነው አርክቴክቸር፣ የቤት ፎቶዎች የአስራ አንደኛ ክፍል ተማሪ ያሉ የትምህርት ቤት መምህራኖቻቸው ስኬታማ መሆን የምትችሉት የምትወዱትን ነገር ስትማሩ ና እሱ ላይ ጠንክራችሁ ስትሰሩ ነው የሚል ምክር እንደ መከሯቸው የሚናገሩ አያና፣ ከዛ ምክር በመነሳት የሥነ ህንጻ ትምህርት መምረጡንም ይናገራል። ዩኒቨርሲቲ ታዲያ ትምህርትን ብቻ ሳይሆን ከሰው ጋር ሊኖረው የሚገባውን ማህበራዊ ህይወትና ተግባቦትንም እያስተማሩ እንደሆነ ይናገራል። ዩኒቨርሲቲው እንደጠበኩት አይደለም፣ በጣም በጣም ነው። በተለይ አርክቴክቸር ትምህርት ስንማር ይሰጋል። እንደጠበኩት አይደለም ብዙ ሰዓት እናነጋለን። አስተማሪዎቹ ስትሪክት የሆነ በጣም ዴድላይኖች፣ ሰዓቶች፣ ገደቦች እየሰጡ እንሰራ ነበር እና ይሻልዳል። ትምህርቱ እና የሚሰጠን የትምህርት ኮርሶቹ ከዚህ በፊት ከለመድናቸው ለየት ስለሚሉ እንደ አዲስ ነው እየተማርነው የነበረ እና ለየት ያለ ነገር ነው ስፖንቄ ማየት የጀመርነው እና ከስድስት ተማሪዎች ጋር አንድ ደሆን ውስጥ ገብተን ነው የሚኖረው የእነሱን ጸባይ ከሁሉም ጋር ተጫፍሎች ነው የሚኖሩ። በዛ ላይ ደግሞ ትምህርትም አለ እና ሁሉም ይደራረብና በደንብ ይፈትመናል እና ያን ፈተናን አስማል የሚሄዱ ይከብድ ነበር ግን አራት አሁን ቆይተናል እስከ አንድ ወር በደንብ አውቀናል። የንግግራችን ስኪላችንን በደንብ እየገመትን እንመጣለን። በደንብ እያስተካከልን እንመጣለን። የሰውን ጸባይ እየተረዳት እንመጣ እዛ ዶርም ውስጥ በአንድ ላይ አብሮ የሚያናገሩ ልጆች ብቻ ሳይሆን ለአስተማሪዎችም ጋር እንዴት እንደምነጋገር እና እንዴት ንት እንደምለድ የተማርንበት እንመጣለን። በዛ ላይ ደግሞ ጆን ያው በአንድ ላይም ደግሞ መማሩም ችግራችን ስበስለምንወይ ያው የምታናገር ሰው ደግሞ ደስ ይልሻል። ቀስ ቀስ እያለ እኛም ወይም በቤተሰብ እየሆኑ ትመጫለሽ። አያና የሚሰራቸው ስራዎቹን ለቲሸርቶች የመጽሐፍ የውጭ ሽፋንነት መሸጡንም ይናገራል። እንደውም የመጀመሪያ ታብሌቴንም የገዛሁት በዚህ መልኩ ነው ይላል። ብዙ ጊዜ ለብዙ ሰዓት ነው ተቀምጬ የሚገና እናቴ ራሱ አቶጣም አንታታቀሆን ስንሴምድ ናውጣና ሳን ብላ ሁ ሰጣፍትኛ ስሜት ውስጥ ገባና አላውቅም ሁ ምን ውስጥ እንዳለ ቁጭ ስዕሉት ከሚጨርስ በጣም ሙሉ ሀሳቤ ስዕሉ ላይ ነው የሚለው እና አርቲስ እንዳለ ነው የሚሰጠው ለእሱ እና በጣም ደስ ስለሚለኝ እንዴት አርጊን በሚሰራው ሳሰ ሰላስ ስራ ጊዜ ሙሉ ይጠፋብኛል አንዳንዴና

እሱን ታብሌት ለመግባት ነበር በእጅ መጀመሪያ

ቀስ እያልኩ ደግሞ አዳዲስ የመጡት ሶሻል ሚዲያዎች ላይ ቴሌግራም፣ ኢንስትግራም ላይ እዛ ላይ በፖስት በማድረግ ነበረ እሱም በማድረግ ብዙ ሌላም ሰዓሊዎችን መተዋወቅ ችያለው። ልምድን በደንብ ከነሱ መማር ችያለው። የሴም ስዕሎችን ደግሞ በማጋራበት ሌሎችን ስዕል ሳይ ይገፋፋኛል ለመሳል አዲስ

ሌላው ሰዎች ደግሞ ሀሳባቸው የነገረኝ ይህም ደግሞ ወደ ትልቅ ደረጃ ላይ እንድደርስ ያደርገኛል። በቀጣይ ዓመት የስነ ህንጻ ተመራቂ የሆነው አያና ሲመረቅ ከስነ ህንጻው ጎን ለጎን ስዕሉንም የማስጌድ ህልም እንዳለ ይገልጻል። ከተጨማሪም የኮሚክ መጽሔቶች ና የህጻናት የስዕል መለማመጃዎችን እንዲሁም ከንግድ መለዮ ወይም ከብራንዲንግ ጋር ተያያዥነት ያላቸው ስራዎችን የመስራት አላማና እቅድ እንዳለው አጫውቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። በቀጣይ ደግሞ ወደ ስፖርት ዘገባዎች እንሻገራለን። አትሌት የዓለም ዘርፍ የኋላው አዲስ የዓለም ግማሽ ማራቶን ክብረ ወሰን አስመዝግባለች። አትሌት የዓለም ዘርፍ ትናንት ነሐሴ 23 በሰሜን አይርላንድ ኦንትሪም ኮስት የተካሄደውን የግማሽ ማራቶን ውድድር አንድ ሰዓት ከ03 ደቂቃ ከ43 ሰከንድ በመጨረስ ነው አዲስ ክብረ ወሰን የያዘችው። አትሌቷ ከዚህ ቀደም በኬንያዊቷ ሩት ቺፒንጌቲች ተይዞ የነበረውን የርቀቱን ክብረ ወሰን በ19 ሰከንድ ሰፊ ልዩነት አሻሽላለች። በሴቶች የዓለም ግማሽ ማራቶንን ከ64 ደቂቃ በታች በመግባት አዲስ ታሪክ የጻፈችው ያለምዘርፍ በውድድሩ ተከትላት የገባችውን ኬንያዊት አትሌት ጄን ኒያቦክ በስድስት ደቂቃ ሰፊ ልዩነት ነው የቀደመችው። ከድሏ በኋላ በሰጠችው አስተያየትም ህልሟ መሳካቱን የገለጸችው አትሌት ያለምዘርፍ ከዚህ ቀደም ሁለት ጊዜ ሞክራ ያልተሳካላት የክብረ ወሰን ህልሟ አሁን በመሳካቱ መደሰቷን ተናግራለች። ብሪታንያዊቷ ሮዝ ሃርቪ ውድድሩን በሶስተኝነት አጠናቃለች። በወንዶቹ ምድብ ደግሞ ሌላኛው ኢትዮጵያዊ አትሌት ጀማል ይመር አንድ ሰዓት ከ29 ሰከንድ በመግባት ውድድሩን አሸንፏል። የሀገሩ ልጅ ተስፋውን አካል ነው ሁለተኛው ሆኖ ሲጨርስ፣ ኬንያዊው ሻድራክ ኪሚኒንግ ደግሞ ሶስተኛ ደረጃን ይዞ ውድድሩን ጨርሷል። በጃፓን ቶኪዮ እየተካሄደ ባለው የፓራሊምፒክ ውድድር ኢትዮጵያ በውድድሩ ታሪክ የመጀመሪያ የወርቅ ሜዳሊያዋን አግኝታለች። ለኢትዮጵያ የወርቅ ሜዳሊያ ያስገኘችው አትሌት ትዕግስት ገዛኸኝ ናት። አትሌቷ ከትናንት በስቲያ የተካሄደውን የሴቶች 1500 ሜትር ውድድር በማሸነፍ በፓራሊምፒክ የወርቅ ሜዳሊያ ያገኘች የመጀመሪያዋ ኢትዮጵያዊት አትሌት ሆናለች። የፓራሊምፒክ ውድድርን በአቴንስ የጀመረችው ኢትዮጵያ ከዚህ ቀደም ማሳካት የቻለችው ሁለት የብር ሜዳሊያ ሲሆን ከትናንት በስቲያ ደግሞ በአትሌት ትዕግስት የወርቅ ሜዳሊያ ማሳካት ችላለች። ኢትዮጵያ በትዕግስት አማካኝነት ባገኘችው ብቸኛ የወርቅ ሜዳሊያ በ2020 የቶኪዮ ፓራሊምፒክ ውድድር 48ኛ ደረጃ ላይ ትገኛለች። አራት ደቂቃ ከ23 ሰከንድ በሆነ ሰዓት ውድድሯን የጨረሰችው ትዕግስት በውድድሩ የራሷን ምርጥ ሰዓትም አስመዝግባለች። የኢትዮጵያ ብሔራዊ ቡድን ትናንት ከሰዓት በባህር ዳር ከኡጋንዳቸው ጋር ያደረገውን የወዳጅነት ጨዋታ አሸነፈ። ለዓለም ዋንጫ ማጣሪያ ዝግጅት በማድረግ ላይ የሚገኘው ቡድኑ በባህር ዳር ዓለም አቀፍ ስታዲየም ከኡጋንዳ ጋር ያደረገውን የአቋም መለኪያ ጨዋታ ሁለት ለአንድ ነው ያሸነፈው። አሰልጣኝ ውበቱ አባተ ባለፈው ሐሙስ ከሴራሊዮን ጋር በነበረው መሰል የአቋም መለኪያ የወዳጅነት ጨዋታ ካሰለፏቸው ተጫዋቾች መካከል ዘጠኙን ቀይረው ነው ጨዋታውን የጀመሩት። ከሴራሊዮን ጋር ያለምንም ግብ በአቻው ውጤት የተለያዩት፣ የተለያዩ ከውጋንዳ ከኡጋንዳ ብሔራዊ ቡድን ጋር ያደረጉትን የትናንቱን ጨዋታ ከኳስ ቁጥጥር የበላይነት ጋር ነው ያሸነፉት። ለኢትዮጵያ የመጀመሪያውን ጎል በ1 ሁለተኛው ደቂቃ ላይ የቡናው ኮከብ አቡበከር ናስር፣ ሁለተኛዋን ደግሞ ከረፍት መልስ በ54 አራተኛው ደቂቃ ላይ አቤል ያለው ማስቆጠሩን ከኢትዮጵያ እግር ኳስ ፌዴሬሽን እያገኘ ነው መረጃ ያመለክታል። ከሁለተኛው ግብ መቆጠር በኋላ ብዙም ሳይቆዩ በሁለት ደቂቃዎች ልዩነት ኡጋንዳዎች በየኑስ ሴንት አማካኝነት አንድ ጎል አስቆጥረው ጨዋታው በዚያው ውጤት ሁለት ለአንድ ፍጻሜውን አግኝቷል። የኢትዮጵያ ብሔራዊ ቡድን ወደ ጋና አቅንቶ የዓለም ዋንጫ የመጀመሪያ ማጣሪያ ጨዋታውን በቀጣዩ አርብ ከጋና አቻው ጋር ያደርጋል። ቀጣዩ የኢትዮጵያ ፕሪምየር ሊግ ውድድር በስድስት ከተሞች እንደሚካሄድ ተገለጸ። የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር ከትናንት በስቲያ በአዲስ አበባ ባካሄደው ሁለተኛ መደበኛ ጠቅላላ ጉባኤው ላይ የማህበሩ የቦርድ ሰብሳቢ መቶ አለቃ ፈቃደ ማሞ እንዳሉት ውድድሩ በሐዋሳ፣ አዳማ፣ ድሬዳዋ፣ ጅማ፣ ባህርዳርና አዲስ አበባ እንዲካሄድ መርሃ ግብር ተይዟል። ይሁንና እንደ ሁኔታው ለውጦች ሊኖሩ እንደሚችሉም ተገልጿል። የመጀመሪያው የውድድሩ ምዕራፍ በሐዋሳ የሚጀመር ሲሆን ውድድሩን ለማዘጋጀት በየከተማው የሚገኙ ስታዲየሞች ብቁ ሆነው ካልተገኙ ሽግሽጎች እንደሚኖሩን የተጠቆመው በተለይ የአዲስ አበባ ስታዲየም እድሳት ላይ ሲሆን በከተማው የሚገኘው ሌላው የአበበ ቢቂላ ስታዲየም ደግሞ የመጫወቻ ሜዳው ከመጎዳቱ ጋር ተያይዞ፣ ስታዲየሞቹ ለውድድሩ በጊዜ ካልተዘጋጁ በከተማዋ የሚካሄደው የውድድሩ ምዕራፍ ወደ ባህር ዳር ተሸጋግሮ የውድድሩ ፍጻሜም እዚያው ባህር ዳር ይሆናል ተብሏል። የ2014 የቤትኪንግ የኢትዮጵያ ፕሪሚየር ሊግ ጥቅምት 7 ይጀምራል ተብሎ ይጠበቃል። ወደ ውጭ መረጃዎች ስናልፍ ክርስቲያኑ ሮናልዶ ከአስራ ሁለት ዓመታት ፍቺ በኋላ ወደ ማንቸስተር ዩናይትድ ተመልሷል። የሮናልዶ ወደ ቀድሞ ክለቡ ዩናይትድ የመመለስ ዜና ባለፈው አርብ ከተሰማ ወዲህ ከፍተኛ መነጋገሪያ ሆኗል። ክለቡ ለሁለት ዓመታት ሊያቆየው ከሮናልዶ ጋር የሚያደርጋቸውን ስምምነቶች ያጠናቀቀ ሲሆን በሊዝበን የሕክምና ምርመራውንም መጨረሱ ዛሬ ይፋ ሆኗል። ቀሪ ጉዳዮችም የዝውውር ጊዜ ገደቡ ነገ ምሽት ከመጠናቀቁ በፊት እንደሚያልቁ ክለቡ አስታውቋል። ሮናልዶ ከ ጁቬንቱስ መለያየቱ አርብ በአሰልጣኙ ማስሚሊያኖ አሌግሪ የተገለጸ ሲሆን የዩናይትድ የከተማው ተፎካካሪ ማንቸስተር ሲቲ የ36 ዓመቱን ተጫዋች ለማስፈረም ከጫፍ መድረሱ ተዘግቦ ነበር። ይሁንና ተጫዋቹን ለማስፈረም እንቅስቃሴ መጀመሩ እንኳን ሳይታወቅ ባለቀ ሰዓት ዩናይትድ የቀድሞ ልጁን ከተቀናቃኙ አፍ መመንተፉ ያልተጠበቀ ትንግርታዊ ዜና ሆኗል። አምስት የባለንዶር ሽልማት ያሸነፈው ክርስቲያኖ ሮናልዶ ከቀያዮቹ ሰይጣኖች ጋር እንደ አውሮፓውያኑ ከ2003 እስከ ሁለት በቆየባቸው ስድስት አመታት በ መቶ ዘጠና ሁለት ጨዋታዎች አንድ ጎሎችን አስቆጥሯል። ረዥም ልምድ ያለው ሮናልዶ ወደ ዩናይትድ መመለሱ ለክለቡ ተወዳዳሪነት ትልቅ ሚና እንደሚኖረው አሰልጣኙ ኦሊገነር ሶልሻር ገልጸዋል። ከሶስት ቀናት በፊት ይፋ የሆነው የሻምፒየንስ ሊግ የምድብ ድልድል እጣ ማንቸስተር ሲቲን ከፒኤስጂ አገናኝቷል። ከሁለቱ ክለቦች ጋር አርቢ ሌፕዚግ ና ክለብ ብሩዥ በምድብ አንድ ተደልድለዋል። የአምናው የሻምፒየንስ ሊግ አሸናፊ ቼልሲ ደግሞ ከሴሪያው ኃያል ክለብ ጁቬንቱስ፣ ከሩሲያው ዜኒት ሴንት ፒተርስበርግ ና ከስዊድኑ ክለብ ማልሞ ጋር በመጨረሻው ምድብ ይገኛል። አትሌቲኮ ማድሪድ፣ ሊቨርፑል፣ ፖርቶ ና ኤሲ ሚላን በምድብ ሁለት፣ ስፖርቲንግ ሊዝበን፣ ቦሩሲያ ዶርትሙንድ፣ አያክስ ና በ ቤሽክታሽ በምድብ ሶስት፣ ኢንተር ሚላን፣ ሪያል ማድሪድ፣ ሻክታር ዶኔትስክ ና ሸሪፍ ቲራስፖል በምድብ አራት፣ ባየር ሙኒክ፣ ባርሴሎና፣ ቤኔፊካ ና ዳይናሞ ኬቭ በምድብ አምስት፣ ቪላሪያል፣ ማንቸስተር ዩናይትድ፣ አትላንታ ና ያንግ ቦይስ በምድብ ስድስት፣ እንዲሁም ሊል፣ ሲቪያ፣ ሳልስበርግ ና ዎልስበርግ ደግሞ በምድብ ሰባት በዕጣ ተደልድለዋል። ውድድሩ ከሁለት ሳምንታት በኋላ እንደሚጀመር የወጣው መርሃ ግብር ያመለክታል። የዛሬ ስፖርታዊ መረጃዎቻችን እነዚሁ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤ ች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤም ኤስ ዋይ ኤም ኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪፒኤስኬ ላይ ያገኙናል። ጋቢና ቪኤ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮሳት ላይ ይጠብቁን። ቢና ቬ የሬዲዮ ቴሌቪዥን መሰናዶው መጀመሩን ነበረ ያስደመጥናችሁ። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን ቪያ ማሪክ ሊያደርሱን። አሁን እዚህ ጋ በሙዚቃ አፍታ እንውሰድ። ኩኩ ሰብስቤ ሰላም ሁ ሰብስቤ ነበረች ጋቢናቤ። በአዲሱ ዓመት በአዲስ መልክ በሬዲዮ ቴሌቪዥን መጥቶላችኋል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በያማሃሪክ ላይ ለጋቢናቤ እያላችሁ አድርሱን፣ እንጠብቃለን። አመቱ እየተገባደደ ባለበት በአሁኑ ሰዓት የኮቪድ በኮቪድ-19 ምክንያት ተቋርጦ የነበረው ትምህርት በመጪው ዓመት እንደሚከፈት የተለያዩ ሀገራት ተስፋ እያደረጉ ይገኛሉ። በጎረቤት ሀገር ሶማሊያም በሶስተኛው ዙር የኮቪድ-19 ወረርሽኝ እያገረሸ ቢመጣም መንግስት በዚህ ወር ትምህርት ቤቶች እንዲከፈቱ አድርጓል። ሆኖም ቫይረሱ በትምህርት መማሪያ ክፍሎች እንዲሁም በሌሎች ቦታዎች ላይ እንዳይሰራ ጭርባ ማድረግ በሚደረገው ጥረት በቂ ነው ወይ የሚለው ግን ብዙዎችን እያሳሰባቸው ይገኛል። መሐመድ ሼኪኑር ከሞቃዲሾ ያደረሰንን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች። ቀደም ሲል ይደረግ እንደነበረው በሞቃዲሾ በሚገኘው ትምህርት ቤት ተማሪዎች በጠዋት ተገኝተው የዕለት ተግባራቸውን ለመጀመር ይዘጋጃሉ። በሶማሊያ በተከሰተው አዲስ ወረርሽኝ የኮቪድ-19 ተያዦች ቁጥር እየጨመረ ቢሆንም ተማሪዎች እርስ በርሳቸው በሚያደርጉት ግንኙነት ግን የአፍና አፍንጫ መሸፈኛ ጭንብል አይጠቀሙም። ከድጃ አደም የትምህርት ቤቱን ዕለት ተዕለት ስራ የምትቆጣጠር ዳይሬክተር ናት። ተማሪዎቹ ትምህርት ቤት በሚውሉበት ወቅት ጤናቸው የተጠበቀ መሆኑን የማረጋገጥ ኃላፊነትም አለባት። ተማሪዎቻችንን ሁልጊዜ ስለ ንጽህና አጠባበቅ እናስታውሳቸዋለን። ተማሪዎቹ እጃቸውን መታጠብ ግዴታቸው መሆኑንም ያውቃሉ። ትምህርት ሚኒስቴርም እጅን ለመታጠብ የሚረዱ ቁሳቁሶችን እርዳታ አድርጎልናል። ሁልጊዜ ተማሪዎች እጃቸውን ማጽዳትና የአፍና አፍንጫ ጭንብል ማድረግ ግዴታቸው መሆኑን እናሳውቃቸዋለን። ይሄ ትምህርት ቤቱ ክፍት ሆኖ እንዲቆይ ያግዘናል። በሶማሊያ የኮቪድ-19 ክትባት የወሰደው ሰው ቁጥር በጣም ዝቅተኛ ነው። ለቫይረሱ በጣም ተጋላጭ የሆኑት በእድሜ የገፉ አዛውንቶች ናቸው። ትምህርት ቤት በመከፈቱ ታዲያ በተማሪዎች መካከል ቫይረሱ ተሰራጭቶ ቤተሰቦቻቸውን ለበሽታ ሊያጋልጥ ይችላል የሚለው ፍርሃት እያደገ መጥቷል። በእድሜ ከፍ ላሉ ቤተሰቦቹ ከሚጨነቁ ተማሪዎች መካከል አብዲ ፈታህ ሙሃዲን አንዱ ነው። ኮሮና ቫይረስ ተመልሶ በመምጣቱና ቁጥሩ በማሻቀቡ አስጨንቆኛል። ስለ ቤተሰቦቼ ጤና እጨነቃለሁ። ትምህርት ቤት ከተከፈተ ወዲህ እኔ በቫይረሱ ተይዤ ወደ ቤተሰቦቼ ይዤ እንዳሌድ እፈራለው በኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች ተዘግተው መቆየታቸው በልጆችና ወጣቶች ሕይወት ላይ አሉታዊ ተጽዕኖ አሳድሯል። ከትምህርት ቤት የሚያቋርጡ ህጻናት ቁጥር በከፍተኛ ሁኔታ የጨመረ ሲሆን ይህ የቤተሰቦችን ማህበራዊና ኢኮኖሚያዊ ደህንነት አናግቷል። አብዲ ፈታህ መሐመድ በሞቃዲሾ ውስጥ በንግድ ስራ የሚተዳደር ሲሆን ከስራ ደክሞ እቤት ሲመለስ ሁለት ሴት ልጆቹን ያስጠናል። ለዚህ ምክንያቱ ከትምህርት ውጪ ያሳለፉትን ጊዜ ለማካካስ መሆኑን ይናገራል። ለረዥም ጊዜ ከቤት ውስጥ መውጣት መከልከሉ ትምህርት ላይ ትልቅ ተጽዕኖ አድርሷል። አንዳንድ ልጃገረዶች በትምህርታቸው ተስፋ ቆርጠው ያገቡና ቤተሰብ የመሰረቱ አሉ። ትምህርታቸውን ያቋረጡ ወንዶች ደግሞ የትራንስፖርት መኪና ላይ ረዳት ይሆናሉ ወይም ወደ ሌላ አገር ይሰደዳሉ። ክልከላው የፈጀው ረጅም ጊዜ ትምህርት ላይ ትልቅ ጉዳት ነው ያደረሰው። በሶማሊያ የትምህርት ሚኒስቴር ዳይሬክተር የሆኑት መሐመድ አቢም ሁኔታው በብዙ መልኩ ፈታኝ መሆኑን ይስማሙበታል። ሌላው ኮሮና ቫይረስ በትምህርት ላይ ያሳደረው ተጽዕኖ በትምህርታቸው ጸንተው መቆየት የቻሉ ተማሪዎች እንኳን ፈተና ላይ ዝቅተኛ ውጤት የሚያመጡ መሆኑ ነው። ከዚህ በፊት ሆኖ በማያውቅ መልኩ በትምህርታቸው ያላቸው ውጤት በአማካይ ከነበረው በጣም እየወረደ ነው። የትምህርት ጥራትም በዛው ልክ ወርዷል። አንዳንድ ትምህርት ቤቶች ደግሞ ጭራሽ ተዘግተዋል። ትምህርት ሚኒስቴር በሶማሊያ ያሉ ትምህርት ቤቶች እንዲከፈቱ ሲወስን የትምህርት ሂደቱ በተለመደው መልኩ እንዲቀጥል ከቫይረሱ መከላከያ መንገዶች መተግበራቸውን እንደሚያረጋግጥ ቃል ገብቶ ነበር። ተማሪዎች የአፍና አፍንጫ መሸፈኛ ጭንብሎችን እንዲጠቀሙ ርቀታቸውን እንዲጠብቁና ሌሎች የመከላከያ መንገዶችን እንዲተገብሩም ትእዛዝ አስተላልፏል። በሞቃዲሾ በሚገኘው ትምህርት ቤት ውስጥ ግን እነዚህ ራስን ከቫይረሱ መከላከያ መንገዶች እየተተገበሩ አይደለም። በመሐመድ ሼክ ኖር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የማክሰኞ ነሐሴ 25 2013 ዓ ም መሰናዷችንን እዚ ላይ ፈጸምን ስናስተናግዳችሁ ያምሸ ነው ኤደን ገረመው በመስተንግዶ ንጉሱ ታምሬ በዋና አዘጋጅነት ኤልያስ አስማረ በቅንብሩ ከዋና አዘጋጃችን ሰለሞን አባተ ጋር እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን ሰናይ ምሽት